Ye, yeah, ya yeah, America drums radio tabiano እናደርጋለን ለመላው ሕዝባችን ለአማራ ሕዝብም ለኢትዮጵያ ሕዝብም በይፋ ግልጽ እናደርጋለን። እያሰለጠነ እያስታጠቀ ስንቅ እያስያዘ የሚልካቸው የአማራን ክልል በጥብጦ የአማራ የፖሊስ ኃይል እና የአማራን መንግስት ሰላም እንዳያገኝ አድርጉ እያለ የሚልካቸው ትህነት የተባለ ደም የጠማው ድርጅት ነው። ከአማራ ክልል የተላከ ዘገባ አለን። አስቴር ምስጋናው ወደ ኋላ ዘገባ ታቀርብልናለች። በእነሱ አጠራር ትህነግ የሚሉት ሀይል በዚህ ደረጃ በሩቅ ሆኖ የእነሱን የሽፍታ እንቅስቃሴ ማስቆም ከቻለ ብዙ ጊዜ በተደጋጋሚ እንደሚፈግኑት በቀጥታ ቢገጥሙት ምን ሊገጥማቸው እንደሚችል ራሳቸው ናቸው የሚያስቡት ማለት ነው። የህወሀት የስራ አስፈጻሚ ኮሚቴ አባል አቶ ጌታቸው ረዳ ናቸው፣ እኚኛው ደግሞ የሰማችኋቸው። በሌላ በኩል የአሜሪካ ኤምባሲ በጎንደር አካባቢ ተኩስ ይሰማል በሚል የደህንነት ማሳሰቢያ አውጥቷል። በአብይ ርዕስ ዘገባዎችን ይዘናል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ባለፉት ቀናት በጎንደር ከተማና በአካባቢዋ ተከስቶ በነበረው የሰላም መደፍረስ የጸጥታው ሁኔታ ወደ ነበረበት መመለሱን የአማራ ክልል አስታውቋል። ክልሉ ማምሻውን ባወጣው መግለጫ በሰሞኑ በክልሉ ውስጥ የተፈጠረው ከተፈጠረው የሽብር ተግባር ጀርባ በሰላም ወዳዱ የአማራና የቅማንት ማህበረሰብ ላይ የተለየ ግጭት ኖሮ ሳይሆን ህዝባችንን እንደ መዥገር ተጣብቀው ሲመጡት የኖሩና የሁከት ነጋዴ የሆኑ የጥፋት ኃይሎች በተቀናጀ መልኩ ኢትዮጵያን ለማፍረስ አማራውን በልዩ ልዩ መልኩ ማዳከም በሚል በሚከተሉት የአሮጌ ዘመን ቆሞ ቀሮች እቅድ መሆኑ በግልጽ ሁሉም ሊያውቀው ይገባል ሲል ከሷል። ይህ በእንዲህ እንዳለ የአሜሪካ ኤምባሲ ዛሬ ለዜጎቹ ባወጣው የደህንነት ማሳሰቢያ በጎንደር ከተማና በዙሪያዋ የተኩስ ድምፅ፣ የመንገድ መዘጋት፣ የንብረት ውድመት መኖሩን የሚያመለከቱ ሪፖርቶች እንዳሉ ጠቁሟል። ከትግራይ ክልልም ያገኘነው ምላሽ አለ። ዘገባዎቹን በአብይ ርዕስ ይዘን እንመለሳለን። ዩናይትድ ዩናይትድ ስቴትስ በ28 ዓመታት ለመጀመሪያ ጊዜ ሶማሊያ ውስጥ ኤምባሲ ከፈተች። ዛሬ የተከፈተው አዲስ ኤምባሲ ሞቅዲሾ በሚገኘው ዓለም አቀፍ አይሮፕላን ማረፊያ ምድር ላይ ይገኛል። የቀድሞው የዩናይትድ ስቴትስ ኤምባሲ የተዘጋው እንደ አውሮፓ አቆጣጠር በ1991 ዓ.ም ሶማሊያ ውስጥ የእርስ በርስ ጦርነት ይካሄድ በነበረበት ወቅት ነው። አዲሱ ኤምባሲ ያወጣው መግለጫ ሞቅዲሾ ውስጥ መልሶ የኤምባሲ ማቋቋም ተግባር የቀጠለው የዩናይትድ ስቴትስ እና የሶማሊያ ግንኙነት ተጨማሪ እርምጃ መራመዱን ያሳያል ይላል። በሶማሊያ የዩናይትድ ስቴትስ አምባሳደር ዶናልድ ያማማቶ የኤምባሲው መልሶ መቋቋም ሶማሊያ ከቅርብ ዓመታት ወዲህ ያሳየችውን መሻሻል በጉልህ የሚያንጸባርቅ ታሪካዊ ቀን ነው ሲሉ ገልጸውታል። ኤምባሲው ትብብርን ያጠናክራል የዩናይትድ ስቴትስን ስትራቴጂያዊ ጥቅም ያራምዳል። የጸጥታ ደህንነታችንን፣ የፖለቲካ፣ የኢኮኖሚ ልማት ግብንና ዓላማን ይረዳል ሲሉ አምባሳደሩ አክለዋል። ዩናይትድ ስቴትስ ካለፈው ታሳስ ወር አንስቶ ሞቃዲሾ ውስጥ ዲፕሎማሲያዊ ሚሲዮን ነበራት። የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ምክትል ዋና ጸሐፊ አርሴላ ሙለር ከትናንት ወዲያ ሰኞና ማክሰኞ ኤርትራ ውስጥ ፍሬያማ ጉብኝት አካሂደዋል ሲል የኤርትራ የማስታወቂያ ሚኒስቴር መግለጫ ገልጿል። ሙለር በጉብኝታቸው ወቅት ከጤና ጥበቃ ሚኒስትር አሚና ኑር ሁሴን፣ ከእርሻ ሚኒስትር አርፋነ በርሃና ከሌሎችም ባለሥልጣኖች ጋር ተገናኝተው መነጋገራቸውን ጠቁመዋል። በስብሰባው ወቅት የኤርትራ መንግሥት ከተባበሩት መንግሥታት ድርጅት ጋር በመተባበር ስለሚያከናወናቸው መርሃ ግብሮችም ሐሳብ ተለዋውጠዋል። ለወደፊት ስለሚያደርገው የልማት ትብብርም ተነጋግረዋል ይላል የኤርትራ የማስታወቂያ ሚኒስቴር ያወጣው መግለጫ። ሶስት ከፍተኛ ተደማጭነት ያላቸው የዩናይትድ ስቴትስ የተወካዮች ምክር ቤት ኮሚቴ ሊቃነመናብርት ፓምፖዮ በፕሬዝደንቱ ላይ ክስ ለመክፈት ይቻል እንደሆነ ከሚደረገው ምርመራ ጋር ትስስር ያላቸው ይመስላል ብለዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፓምፖዮ ፕሬዝደንት ትራምፕ ከኡክራይን አቻቸው ጋር በስልክ ሲነጋገሩ እዛው እንደነበሩ አምነው ተቀብለዋል። ፕሬዝዳንቱ በስልክ በተነጋገሩበት ወቅት ያሉት ነገር የክስ ምርመራ እንዳስከፈተባቸው የሚታወቅ ነው። የውጭ ጉዳይ ሚኒስትሩ ዛሬ ሮማ ሆነው ባካሄዱት ጋዜጣው ጉባኤ በስልኩ ንግግር ወቅት እዛው ነበርኩ ብለዋል። በፕሬዚደንት ትራምፕ እና በኡክራይን ርዕሰ ብሔር ቮሎዲሚር ዘለንስኪ መካከል ስለተደረገው የስልክ ንግግር ግን አልገለጹም። በያዝነው ሳምንት ኤቢሲ ከተባለው የቴሌቪዥን ጣቢያ ጋር ባደረጉት ቃለ መጠይቅ ግን ስለ ስልክ ጥሪው የሚያውቁት ነገር ካለ አድበስብሰው ነበር ያለፉት። ስለ ጉዳዩ ያወጣው አንድ ተቆርቋሪ ዜጋ መሆኑ ሲዘገብ ቆይቷል። በስልክ ጥሪው ወቅት ፕሬዚደንት ትራምፕ ኡክራይን በዲሞክራቱ ተወዳዳሪያቸው ጆ ባይደን ላይ ምርመራ እንድታካሄድ በመጠየቅ በመጪው ዓመት በሚካሄደው ምርጫ ላይ የውጭ ጣልቃ ገብነት እንዲኖር መጠየቃቸው አሳስቦኛል የሚል ስሞታ ማቅረቡ ተዘግቧል። ፕሬዚደንት ትራምፕ ግን በስልክ ንግግሩ ወቅት ያጠፋሁት ነገር የለም ማለቱን ቀጥለዋል። ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕን እንዲከሰሱ የሚፈልጉ አንዳንድ ወገኖች ክህደትና ለብሔራዊ ደህንነት አደጋ የሚሏቸውን ውንጀላዎች እየተለዋወጡ ናቸው። ተንታኞች እንዲህ አይነቱ መካሰስ በሀገሪቱ ሲቪልና የፖለቲካ ሁኔታ ላይ ሊስተካከል የማይችል ጉዳት ያደርሳል እያሉ እያስጠነቀቁ ናቸው። ሰሜን ኮሪያ ዛሬ የተኮሰችው ሚሳይል ከሰርጓጅ መርከብ ሊመጥቅ በሚችል መንገድ የተቀየሰ ይመስላል ተብለዋል። ይህም በህብረቱ የመሳሪያ ፕሮግራም ላይ ይህም በሀገሪቱ የመሳሪያ ፕሮግራም ላይ የተንጸባረቀ ወሳኝ እድገት ነው ተብለዋል። ከጥቂት ቀናት በኋላ ከዩናይትድ ስቴትስ ጋር ለማካሄድ በታቀደው የኒክሌር መሳሪያ ንግግር ላይ ያተኮረ አብይ ትንኮሳ ተደርጎም ተገምቷል። የደቡብ ኮሪያ ወታደራዊ ኃይል እንደሚለው ሰሜን ኮሪያ ብኩንኮንሶንግ በተባለው የሰርጓጅ መርከብ አይነት የሚምዘገዘግ ቦሊስቲክ ሚሳይል ሳይፈተሽ አልቀረም። ሚሳይሉን ዛሬ ማለዳ ላይ የተኮሰችው ካንጓን ክፍለ ሀገር ውስጥ ዋንሳን በተባለች የጠረፍ ከተማ አጠገብ ካለው ባህር መሆኑን ወታደራዊ ኃይል ጠቁመዋል። ሰሜን ኮሪያ ከዩናይትድ ስቴትስ ጋር በመጪው ቅዳሜ በኒውክሌር ጉዳይ ላይ ለመነጋገር እንደተስማማች አንድ የፒዮንግያንግ ዲፕሎማት በመንግሥት ሚዲያ ተናግረዋል። ሁለቱ አገሮች ስለ ኒውክሌር ጉዳይ የሚያካሂዱት ንግግር እንዲሳካ ከተፈለገ አቋማቸውን ከኒውክሌር መሳሪያ ነጻ በመሆኑ ሂደትና በአገላለጹ ላይ የጋራ ግንዛቤ ሊኖራቸው ይችላል በሚል በሚል ማስተካከል ይኖርባቸዋል ይላሉ ጠበብት። ሁለቱም ወገኖች ግትርነቱን ትተው ቢለሳለሱና አዲስ ዘዴ ቢፈጥሩ፣ ለምሳሌ ሰሜን ኮሪያ ዩናይትድ ስቴትስ አዲስ አቀማመር ይዛ ትመጣለች ብላ ካሰበች ስምምነት ላይ ሊደርሱ ይችላሉ የሚል እምነት እንዳላቸው የኮሪያ ጠቢብ እስካት ስናደር ስናደር ተናግረዋል። ይህም ሲባል በሁለቱም ወገኖች መካከል ያለውን ክፍተት ማጥበብ ቀላል አይሆንም ብለዋል። በመጨረሻም ሆንግ ኮንግ ውስጥ ዛሬ በመቶዎች የሚቆጠሩ ሰዎች ትላንት በተካሄደው ግጭት የታከለበት ጸረ ቻይና ሰልፍ ላይ በፖሊሶች በተገደለው ተማሪ ትምህርት ቤት አካባቢ ተሰባስበው አስበውት ውለዋል። የ18 ዓመት ዕድሜው ተማሪ አንዱን ፖሊስ በብረት ብትር ለመምታት ሲሞክር ፖሊሱ በቅርበት ሆኖ ልጁን ደረቱ ላይ ሲተኩስበት አንድ የቪዲዮ ምስል ያሳያል። ሆንግ ኮንግ ውስጥ ባለፈው ሰኔ ወር የተቃውሞ ሰልፍ ከተጀመረበት ጊዜ አንስተው ፖሊሶች ተኩስ ሲከፍቱ ለመጀመሪያ ጊዜ ነው ተብለዋል። የሆንግ ኮንግ ፖሊስ ኃላፊ ስቲቭን ሎ ፖሊሱ ተኩስ የከፈተው ለሕይወቱ ስለሰጋ በመሆኑ አግባብ አለው ብለዋል። የተቃውሞ ሰልፈኞቹ በፖሊሶች ላይ ቤት የተሰራ የቤንዚን ቦምብ ወርውረዋል። ዋና ዋና የከተማይቱ ክፍሎችም እሳት አጋጅተዋል። ፖሊሶች ደግሞ እምባስ መጭ ጋዝ ተኩሰዋል። የውሃ ግፊትም ተጠቅመዋል። አድማጮች የምሽቱ ዜናችን እዚህ ላይ ያበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15330 እና በ15640 ኪሎ ኸርትዝ በ25 ሜትር ባንድ በ11720 ኪሎ ኸርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የረቡዕ መስከረም 21 2012 ዓ ም ምሽት ፕሮግራም ነው። በኦሮሚያ ክልል በጋራ ለመስራት የሚያስችላቸውን ስምምነት ከተፈራረሙ ድርጅቶች አንዱ የኦሮሞ ፌዴራሊስት ኮንግረስ ነው። ዋናው ጉዳይ ግን አሁን ምርጫውም ጨምሮ ኦሮሚያ ሰላም እንድታገኝ የኦሮሞ የፖለቲካ ፓርቲዎች ከመጠላለፍ ፖለቲካ ወጥቶ ሰላማዊ በሆነ መንገድ ፖለቲካቸውን እንዲሰሩ ለማስቻል ነው። የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ፕሮፌሰር መረራ ጉዲናን አነጋግረናል። በምሽቱ ዘገባ ይዘናል። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። የአማራ ብሔራዊ ክልላዊ መንግሥት በወቅታዊ ጉዳዮች ላይ ማምሻውን መግለጫ ሰጥቷል። ባለፉት ቀናት በጎንደር ከተማና በአካባቢዋ ተከስቶ በነበረው የሰላም መደፍረስ የጸጥታው ሁኔታ ወደ ነበረበት መመለሱን የአማራ ክልል ፖሊስ ኮሚሽነርና እማኝነን ያሉም ለአሜሪካ ድምፅ ገልጸዋል። ችግሩ ተከስቶ እንደነበር ያወሱት የክልሉ መንግሥት እንዲሁም የከተማው አስተዳደርና ነዋሪዎች፣ ዛሬ ግን አካባቢው ወደ ቀድሞ ሰላሙ መመለሱን ነው ያመለከቱት። ከአሜሪካ ኤምባሲ ዛሬ ለዜጎቹ የአሜሪካ ኤምባሲ ለዜጎቹ ዛሬ ባወጣው የደህንነት ማሳሰቢያ በጎንደር ከተማና በዙሪያዋ የተኩስ ድምፅ፣ የመንገድ መዘጋት፣ የንብረት ውድመት መኖሩን የሚያመለክቱ ሪፖርቶች እንዳሉ ጠቁመዋል። የአማራ ክልል ባለሥልጣኖች ለአሜሪካ ድምፅ በሰጧቸው አስተያየቶች ሰሞኑንና ከዚያም በፊት በተከሰቱ ግጭቶች የህወሓት እጅ አለበት ሲሉ ይከሳሉ። አስቴር ምስጋናው ባህር ዳር ላይ ተጨማሪ ይዛለች። የአማራ ክልል ፖሊስ ኮሚሽነር እንዳስታወቁት በጎንደርና አካባቢዋ የተከሰተው ግጭትና ለመረጋጋት በጭርጋ ወረዳ ከነበረው ሁኔታ ጋር የተገናኘ ነው። ኮሚሽነር አበራዳሙ ዛሬ ለአሜሪካ ድምፅ እንዳብራሩት የሁለቱ ግጭቶች መነሻ ተመሳሳይ ነው። ከላላቸው እና ከሀዲው ቡድን በሚፈጥረው ፀረ ሕዝብ እና ፀረ ሰላም የሆነ እንቅስቃሴ የተጎዱ ወገኖች አሉ፣ ከግራም ከቀኝም እና እነዛ የተጎዱባቸው ቤተሰቦች በሚያነሷቸው አንዳንድ ብስጭት የተፈጠሩ አሁን እዛ ብዙም አካባቢ የተወሰነ ግጭት ነበረ። እሱ ወዲያው የጸጥታ ኃይላችን ተቆጣጥሩታል። አሁን ዛ አካባቢ ሰላም ነው። ከተማውን እንደ ይህን ያህል የጸጥታ ስጋት እና አደጋ ውስጥ ሚከት ነገር አደለም። ግን ያው እንደምታውቀው እዚህ አካባቢ ላይ ግርግር መፍጠር ስለሚያስፈልግ ሌላም ሀይል ይህ የሚያከናቸው የፕሮፓጋንዳ ሀይልም ስላለ ክልሉን ወይም ይሄን ጎንደር ከተማን ያለውን ታሪካዊ ቱሪስት መስህብነት ለማበላሸት በተለይ ከመስቀል ባህል ጋር አያይዞ ነው የጀመረው። ይሄንን ማህበረሰባችን ሊረዳ ይገባል። እና የሚወራውና መሬት ላይ ያለው ፈጽሞ የተለያየ ነው። ትናንትና ከውጭ በተወሰነ ትናንትና ከውጭ ዜጎች ጋር ነበር አንድ ቦታ አብረን ነበር። ሰላም ነው። Într-adevăr, cea numită anumită ጠይቀውናል። እኛንም እንዴት ነው ብለው ምክንያቱም፣ ከየሀገሮቻቸው ስልክ እየተደወለ አሁን፣ ለምሳሌ የሆኑ አሜሪካኖችን አግኝተናል ትናንትና እና በሰላም እየተጫወቱ እየተዝናኑ ነው የነበረው። ስለዚህ የሚወራውና ሚዲያ ላይ መሬት ላይ ያለው እውነታ ፈጽሞ የተለያየ ነው። ይህንን መልእክት ለማህበረሰባችን ማድረግ እንፈልጋለን። በአሁኑ ወቅት እርስዎ ጎንደር ከተማ ውስጥ ነው ያሉት? አዎ፣ ጎንደር ከተማ ውስጥ ነው ያሉት። ከተማው ሰላም ነው። አሸባሪው ቡድን በወሰደው እርምጃ እኛ ልዩ ኃይል አባል የነባሩ ልዩ ኃይል አመራር ተናግርቶ ነበር እሱ ተሰብሮ ሲመለሱ እዛ አካባቢ የተወሰነ ነገር ነበረ እሱ ነው ያለው። በአሁኑ ሰዓት በጎንደር ከተማ የተረጋጋ ሰላም መኖሩን አንዳንድ የጎንደር ከተማ ነዋሪዎች ይናገራሉ። ብርሃኑ ምን ይባላለሁ ከጎንደር ከተማ አህድ አካባቢ ይመኛል። ጎንደር ዛሬ ሰላም ነች። የፀጥታው ሁኔታ ወደ ነበረበት ተመልሷል። ሁሉም የንግድ ድርጅቶች ጥቆች ተከፍተዋል። በአጠቃላይ ዛሬ ጎንደር ተረጋግታለች። ቶክስ ድምፅ ሚሰማ የነበረው ወደዚህ ቁስቋም አካባቢና የከተማው ዙሪያ አካባቢ ባሉ አዘን ጨምሮ ባሉ የከተማው አካባቢዎች ነበር። ቶክስ ድምፅ የነበረው ጥሩ ያልሆነ ድባብ ነበር። በአጠቃላይ ጎንደር ይሙለት ስስከ አሁን ሰላሙ ተረጋግቷል። ወደ ነበረበት ሁኔታ ሰለ ስሜ ማንደሆ ባደሸተላለ ከአበቦ ወደዛ ወደ ተናካይ ዙሪያ ጎንደር ዙሪያ አካባቢ ላይ በተለይ እነዚህ ከልዩ ሀይል ና ኛ ቅም አንዳንድ ሻካ ያሉ ጎንደር ከተማው ሰላም ነው። እንቅስቃሴ ከሰሞኑስ ጎንደር ከተማው እንቅስቃሴው ምን ይመስል ነበር? ትናንት አልፎ አልፎ ሱቆች በስጋት ለብዛት እንቅስቃሴ ነው የነበረው ዛሬ ወደ ከሰሞኑ ግጭት ተከሰተባቸው በተባሉ አካባቢዎች ባሉ የቅማንት ኮሚቴዎች ጀርባ አጀንዳ ሰጪ አካል አለ። ለዚህ ማሳያ ደግሞ የታጠቁት ትጥቅና አልባሳት አመላካች ነው ሲሉ የአማራ ክልል የሰላምና ደህንነት ግንባታ ቢሮ ኃላፊ አቶ አገኘው ተሻገር ከሰሞኑ ከአሜሪካ ድምጽ ጋር በነበራቸው ቆይታ ገልጸው ነበር። ከኋላ ኃይል መኖሩን ማረጋገጫችን ምን መሰለ? አንደኛ ጽንፈኛው የቅማንት ኮሚቴ እኛ ያልታጠቅነው ትጥቅ ነው ያለው። ስናይፐር አለው፣ መትረይስ አለው ሬንጀር ተሰፍቶለት ነው የሚመጣው። ከየት እንደ ጨርቃ ጨርቆ ከየት እንደሆነ ታውቀዋለህ። ሬንጀር ለብሶ ነው የሚመጣው። ሎጂስቲክስ ተሰጦነት የሚመጣው። ጥይት ተሰጦት ነው የሚመጣው። መደበኛ ሰራዊት ያለውን ሙሉ ትጥቅ ታጥቆ ነው እየተዋጋን ያለው። ስለዚህ ይሄ ኃይል ደጋፊ ያለው ማለት ነው። ይሄን ኃይል ሱዳን ሊደግፉ አይችልም። ይሄን ኃይል ኬንያ ሊደግፉ አይችልም። ወይም ሌላ ኃይል ሊደግፉ አይችልም። ሊደግፉ የሚችል ኃይል አገር ውስጥ ያለ ጸረ ለውጥ ኃይል ነው። የአማራ ክልል ፖሊስ ኮሚሽነር በበኩላቸው ከግጭቱ ጀርባ አለ ያሉትን አካል በስም እስከ መጥቀስ ይሄዳል። እነዚህ ሰዎች ሰልጥ ነው የሚመጡ ከጎረቤት ክልል ትህነግ የሚባል ድርጅት ነው እያሰለሰነ እሚልካቸው። ይሄ በቂ ማስረጃ አለን ለመላው ሕዝባችን ለአማራ ሕዝብም ለኢትዮጵያ ሕዝብም በይፋ ግልጽ እናደርጋለን። ትህነግ የሚባል ያህል እያሰለጠነ እያስታጠቀ ስንቅ እያስያዘ የሚልካቸው የአማራን ክልል በጥብጦ የአማራን የፖሊስ ኃይልና የአማራን መንግስት ሰላም እንዳያገኝ አድርጉ እያለ የሚልካቸው ትህነት የተባለ ደም የጠማው ድርጅት ነው። ይህ በእንዲህ እንዳለ የአሜሪካ ኤምባሲ ዛሬ ለዜጎቹ ባወጣው የደህንነት ማሳሰቢያ በጎንደር ከተማና በዙሪያዋ የቶክስ ድምጽ የመንገድ መዘጋትና የንብረት ውድመት መኖሩን የሚያመለክት ሪፖርቶች እንዳሉ ጠቁሟል። ዜጎቹ ለጊዜው ወደ አካባቢው እንዳይጓዙ አሳስቧል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህርዳር አመሰግናለሁኝ። አስቴር አስቴር ምስጋናው መስመር ላይ ነች ያለችው። የክልሉ መንግስት በወቅታዊ ጉዳዮች ላይ ያለውን መግለጫ አውጥቷል ማምሻውን። አስቴር እንደምን አመሸሽ? እንደምን አመሸሽ? ሰለሞን እስቲ አንዳንድ ነገሮችን ግልጽ ለማድረግ ያህል ትህነግ እያሉ ነው ሲናገሩ የነበረው ቀደም ሲል ያነጋገርሻቸው ያቀረብሻቸው ባለስልጣናትና ማንን ለማለት ነው ትህነግ የሚሉት? እንግዲህ ያው ኮሚሽነሩ እንደተናገሩት እህነግ ወይም ደግሞ ህወሀት እያለ ነው እየገለጿቸው የነበረው እና እሺ አመሰግናለሁ ከጎረቤት ክልልም እና ህወሀት እያሉ ስለሆነ እንግዲህ የህወሀት እሺ አመሰግናለሁ እሺ አስቴር እስቲ ወደ ዛሬው መግለጫ ወደ ዛሬው መግለጫ እንለፋ አስቴር ምንድን ነው የዛሬው መግለጫ ይዘት እስቲ አጠር አድርገሽ ንገሪኝ እሺ አመሰግናለሁ ሰለሞን የመግለጫው ፍሬ ሀሳብ ሰሞኑን በአማራ ክልል በልዩ ኃይሎችና ፖሊስ ሰርጎ ገብ እያለ በጠራቸው ኃይሎች መካከል እንግዲህ የተፈጠረ ግጭት ግጭትን መነሻ በማድረግ ነው። ግጭቱ እንግዲህ በአማራና በቅማንት ህዝቦች መካከል ሳይሆን አማራን በማዳከም ኢትዮጵያን ማፍረስ የሚል ዓላማ ይዘው የሚንቀሳቀሱ የጥፋት ኃይሎች ሴራ ነው ሲል ነው የገለጸው። በመግለጫው የጥፋት ኃይሎች ተብለው የተገለጹት አካላት እቅዳቸውን ለማሳካት የጦር መሳሪያ በማስታጠቅ በፋይናንስ በመደገፍ እና ሆን ተብሎ ለጥፋት በተከፈቱ የሀገር ውስጥ ሚዲያዎች አማካኝነት የአማራን ህዝብ አንድ እንዳይሆን የማድረግ ስራ እንዲሁም በአማራና በቅማንት ህዝብ ተጀምሮ በመላው ህዝብ ዘንድ የሚቀጣጠል አጀንዳ ይዘው እየተንቀሳቀሱ ነው ነው የሚለው ከዚህ በተጨማሪ ደግሞ የአማራን ህዝብ መንግስት ስም በማጠልሸት የሀሰት ትርክቶችን በመንዛት የአማራን ውስጣዊ አንድነት እንዳይኖር እየሰሩ መሆኑንም ነው መግለጫው ያካተተው እንግዲህ ይህ ጥረታቸው በአማራ ህዝብና በጸጥታ መዋቅሩ እየከሸፈ እንዳለ ነው መግለጫው የገለጸውና የመግለጫው ፍሬ ሀሳብ ይሄ ነው። አስቴር በዚህ መግለጫ ላይ ግን ቀደም ሲል የፖሊስ ኮሚሽነሩ አበራ አዳሙ እንደ እንደገለጹት ህወሀትንም ሆነ የጎረቤት ክልል ያሉትን የትግራይን ክልል አይጠቅስም በስም እውነት ነው አይጠቅስም ው የጥፋት ኃይሎች እያለ ነው መግለጫው ላይ የሚናገረው። ምንድን ነው ለመሆኑ ይሄ መግለጫ የሚያስተላልፈው ጥሪ? እንግዲህ ያው መግለጫው በመጨረሻ ጥሪ አቅርቧል። በሀገራችን በጽንፈኛ ሚዲያዎች ላይ የፌዴራል መንግስት ህግና ስርዓቱን ተከትሎ እርምጃ እንዲወስድ ነው አንዱ ሁለቱ። ሁለተኛው ደግሞ የክልሉ ህዝብ በአንድነት በመቆም ራሱን እንዲከላከል፣ በተለይ ደግሞ በአማራና በቅማንት ህዝቦች መካከል ያለውን በጋራ እንዲቆሙ የአማራና የቅማንት ህዝብ በጋራ እንዲቆሙ ነው። እነዚህ የጥፋት ኃይሎችን ሴራ በመገንዘብ ሌላው ደግሞ መላው የሀገራችን ህዝቦች አማራን በማዳከም ኢትዮጵያን የማፍረስ ዓላማ ያለውን ኃይል ተረድተው ከጎናችን እንዲቆሙ የሚል ጥሪ ነው ያቀረቡት። ከዛ ውጭ በክልል ውስጥ የሚንቀሳቀሱ የፖለቲካ ፓርቲዎችንና ሲቪክ ማህበራትን ከጎኑ እንዲቆም ነው በመግለጫው ጥሪ የቀረበው። አመሰግናለሁኝ፣ አስቴር ደናምሺም። አመሰግናለሁ ሰለሞን። ደህና ምሽት መልካም የትግራይ ክልል ትግራይ ውስጥ መቀለ የሚገኘው ሪፖርተራችን ሙሉ ጌታ አጽባሀ ባለሥልጣናቱን አነጋግሯል። የህወሀት የሥራ አስፈጻሚ ኮሚቴ አባል የሆኑት አቶ ጌታቸው ረዳ ቀደም ሲል የአማራ ክልል ፖሊስ ኮሚሽነር አበረ አዳሙ የተናገሩትን ፓርቲያቸው አለመፈጸሙን ተናግረው ይህንን ኮሚሽነሩ ጭምር ያውቃሉ ብለዋል። አቶ ጌታቸው የአማራ ክልል የጸጥታ አካላት በሰላማዊ ሕፃናትና ሴቶች ላይ ጥቃት ለማድረስ በሚያደርጉት እንቅስቃሴ ከተጠቂዎች መልስ ሲሰጣቸው ሁሌም የሚናገሩት ነው ሲሉም ክሱን መልሰዋል። አቶ ጌታቸው ረዳ የቅማንት ህዝብ ህጋዊ የቅማንትን ህዝብ ህጋዊ ጥያቄ እንደግፋለንም ብለዋል። ሙሉጌታ አጽባህ ተጨማሪ አለው። የአማራ ክልል ፖሊስ ኮሚሽነር አበረ አዳሙ በቅርቡ ለአሜሪካ ድምፅ በሰጡት ቃል በክልሉ ሰሜን ጎንደር አካባቢ በተፈጠረው ግጭት የሰው ሕይወት ማለፉና የቆሰሉም እንዳሉ ንብረትም መውደሙን መናገራቸው ይታወሳል። ከግጭቱ ጀርባ ህወሀት አለ ያሉት ኮሚሽነሩ ችግር እየፈጠሩ የሚገኙት ህወሀት ያሰለጠናቸው ታጣቂዎች ናቸው ብለዋል። በዚህ ጉዳይ ያነጋገርናቸው የህወሀት ስራ አስፈጻሚ ኮሚቴ አባል አቶ ጌታቸው ረዳም ፓርቲያቸው በግጭቱ እጅው የለበትም ብለዋል። የህወሀት እጅ እንደሌለ ፖሊስ ኮሚሽነሩም ያውቃሉ ሲሉ ገልጸዋል። ህወሀት ይህን ችግር የፈጠረ እንዳልሆነ ሰውየውም የሚያውቁት ይመስለኛል። የቅማንትም ህዝብ የአማራም ህዝብ በደንብ ያውቀዋል። የተለመደ ነገር አለ። አሁን በተለይ አሁን ባሉት አንዳንድ የአማራ ክልል የጸጥታ ኃላፊዎች ዘንድ ሕጻናትና ምስኪን ሴቶችን፣ እናቶችን ተደራጅተህ ለመግደል፣ ለማንበርከክ የሚያደርጉት እንቅስቃሴ ተበዳይ ወገኖች ጥንካሬ ሲከሽፍ ችግሩን እንደ ሶስተኛ ወገን የሚሉት አለ። አንዳንዴ ስም መጥራት ይጀምራሉ። ያው ሶስተኛ ወገን የሚሉት ማን እንደሆነ ብዙ ጊዜ አይታወቅም። አንዳንዴ ደግሞ ደፍረው ህወሓት ነው ወይ የሆነ ኃይል ነው ይላሉ። ሲጀመር እንወክሏል የሚሉት የአማራ ህዝብንም ማይመጥን አካሄድ ነው ብቻ ሳይሆን እጅግ በጣም አሳዛኝም ነው። የቅማንት ህጻናትና ወጣቶችን ገላለሁ ብለ ተደራጅ ተሄደ አልሳካ ሲል አይ የሆነ ነገርማ አለ ሌላ ሶስተኛ ወገን ነው የሚል በተደጋጋሚ የሚሰማ ነገር ነው። እንግዲህ ይህ በሶስተኛ ነገር የሚሉት ወይ በእነሱ አጠራር ትህነግ የሚሉት ኃይል በዚህ ደረጃ በሩቅ ሆነው የእነሱን የሽፍታ እንቅስቃሴ ማስቆም ከቻለ ብዙ ጊዜ በተደጋኙ እንደሚፈግኑት በቀጥታ ቢገጥሙት ምን ሊገጥማቸው እንደሚችል ራሳቸው ናቸው የሚያስቡት ማለት ነው። በግጭቱ ህወሀት ያሰለጠናቸውን ታጣቂዎች በህዝቡ መሀል እየገቡ እንደሚረብሹ መረጃ እንዳላቸው ኮሚሽነር አበራ አዳሙ መናገራቸውን በተመለከተ አቶ ጌታቸው ሲመልሱ በጉዳይ ላይ የህወሀት እጅ እንደሌለ ማስረጃ ማቅረብ አይችሉም፣ ምክንያቱም ስለሌለ ሲሉ መልስ ሰጥተዋል። ካሁን በፊት የነበሩ የጸጥታ ኃላፊዎች በተለያዩ መድረኮች ላይ ከአማራ ክልል ባለስልጣናት በዚህ ጋብ ተያያዘ የሚቀርበው ማስረጃ ራሱ ክሱ ነው። የአማራ ክልል አንዳንድ የስራ ኃላፊዎች ተደጋጋሚ ያቀረቡትን ክስ ራሱን እንደ ማስረጃ የማቅረብ ከፍተኛ አባዜ ነው ያለባቸው። ስለዚህ አሁን ባለን መረጃ ማስረጃ የላቸውም የምለው ማስረጃ ማግኘት ከባድ ስለሆነ ሳይሆን እነሱ ሚሉት ማስረጃ ስለሌለ ነው። የቅማንት ሕዝብ ጥያቄ ፖለቲካዊ ውሳኔ በመስጠት ሊመለስ እንደሚገባ እንደሚያምኑ የተናገሩት አቶ ጌታቸው የክልሉና የፌዴራል መንግስት ትኩረት ሰጥተው ሊመልሱት ይገባል ብለዋል። ዋናው ነገር የቅማንትን ሕዝብ ጥያቄ ያነሳው የቅማንት ሕዝብ ነው። ኢንፋክት መመለስ አለበት ተብሎ በተደጋጋሚ በአማራ ክልል ምክር ቤትም በፌዴሬሽን ምክር ቤትም ትኩረት ሰጥቶት ሲሰራ ነበረ። ይህን ጥያቄ በወጉ መልሶ የቅማንትን ህዝብ ራስን በራስ የማስተዳደር መብት ማረጋገጥ አንድ ነገር ነው። ይሄ ፖለቲካዊ መፍትሄ ነው። ማንም ጤነኛ ሰው ሊያስበው የሚገባ ፖለቲካዊ መፍትሄ ነው። አሊያ ግን የቅማንትን ህዝብ ጥያቄ በአንድ ወይም ሌላ መልኩ ህጻናትና ሴቶችን በመደብደብ በመግደል፣ ሽፍታ በማሰማራት መልሳለሁ ብለህ ስትንቀሳቀስና ያ እየተበደለ ያለው የተጠቃ ያለው ህዝብ ራሱን ለመከላከል ብሎ እንቅስቃሴ ሲያደርግ፣ አይ ራሱን መከላከል አይችልም እኮ ነበረ፣ የድገሌ ድጋፍ ባይኖረው ኖሮ የሚል አንደኛ፣ ራሱ ራሱን እንትኑን አስበህ በጣም አሳፋሪ ነው። ሰው ባይደግፋቸው ኖሮ እኮን ጨርሳቸው ነበር የሚል ነገር ነው የሚመስለው። ና እኔ እውነት ለመናገር እንደ ፓርቲ የፓርቲን አቋም የፓርቲ አቋም አሁንም ቢሆን በክልሉ ና በፌዴራል መንግስት የተሰጠው ትኩረት የተሰጠት መፈታት አለበት የሚል ነው። እኔ በግሌ እንደማስበው የዚህን ህዝብ ጥያቄ ሽፍቶች በዚህ ህዝብ ላይ እያደረሱት ያሉትን ግፍ ለማስቆም የሚያስችል ፌዴራል መንግስትም የአማራ ክልል መንግስትም ህጋዊ ማለት ነው ከሽፍቶች ተጽዕኖ ነጻ የሆነው መንግስትም ሌሎች ክልሎችም ተባብረው ይሄንን ማስቆም የሚችሉበት ስራ ቢሰራ ትክክል ነው የሚል እምነት አለ ከዚህ ውጭ አሁን የምትላቸው ሰዎች ድሮውንም ሽፍቶች ያሰማሩና የሽፍቶቹ እንቅስቃሴ ሲከሽፍ፣ አይ የሽፍቶቹ እንቅስቃሴ የከሸፈው እንቅስቃሴ ሆነ የአማራ ህዝብ ስለማይደግፈው ነው ከማለት ይልቅ ሌላ ጭራቅ በመሳል ሌላ ሶስተኛ ወገን ተበዳዮቹን፣ ምስኪኖቹን ስላገዘ የሽፍቶች እንቅስቃሴ ከሸፈ የሚሉት እና ስለዚህ በዚህ ደረጃ መልስ ለመስጠት መገደዱም ራሱ ያሳዝነኛል። በማስከተልም አቶ ጌታቸው የቅማንት ማህበረሰብ ጥያቄ ህጋዊ ጥያቄ በመሆኑ እንደግፈዋለን ብለዋል። የቅማንትን ህጋዊ ጥያቄ መደገፍ ሞራላዊ ግዴታችን ነው፣ ምንም ጥያቄ የለውም። ግን በዛ ደረጃ አለመንቀሳቀሳችን ያሳፍረኛል። በአደባባይ ወጥተን ይህን ነገር ማወገዝ አለመቻላችን እስካሁን በጣም ያሳፍረኛል። እርግጥ በተለያዩ መድረኮች፣ የኢህአዴግ መድረኮች፣ የመንግስት መድረኮች ላይ ይህን ጥያቄ ቢመለከት ለማንሳት ሞክረናል። በቅማንት ህዝብ ላይ ጭፍጨፋ የፈጸሙ ወንጀለኞች በቁጥጥር ስር እንዲውሉ ጥያቄዎችን ለማንሳት ሞክረናል። ግን በዚህ ደረጃ ነገሮች እየተባባሱ ሲመጡ በፌዴራል መንግስትም ይሁን ገዢው ፓርቲውም ውስጥ ባለን ወክልና ላይ ተመስርተን የተወሰነ ነገር በአደባባይ በማለት አለመቻላችን ያሳዝነኛል። እንጂ ቅማንት ተወላጆች ለሚደርስባቸው ጥቃት ራሳቸውን ለመከላከል የሚያደርጓቸው ትንንሽ እንቅስቃሴዎች አለማገዝ ነው እንደውም የሚያሳፍነው። በቅማንት ማህበረሰብ ላይ የሚደርስ ጥቃት ሁሉም ክልሎች ሊያወግዙት ይገባል በማለትም አቶ ጌታቸው ረዳ ተናግሯል። ለአሜሪካ ድምጽ ሙሉጌታ ጽቡሀ መቀለም ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባዎች ነበር። ባህር ዳር ላይ አስቴር ምስጋናውን፣ መቀሌ ላይ ሙሉጌታ አጽባሃን አመሰግናለሁ። የትንታኔው መጽሔት ይቀጥላል። በትግራይ ክልል አሲምባ ዲሞክራሲያዊ ፓርቲ የተባለ ተቃዋሚ ፓርቲ ተቋቋመ። ፓርቲው በምርጫ ቦርድ ተመዝግቧል ተብሏል። አለም ፍስሀ ከፓርቲው መስራቾች አንዱን ዶክተር አስገደሙን አነጋግሮ ዘገባ ልኳል። በቅርቡ የተመሰረተው አሲምባ ዲሞክራሲያዊ ፓርቲ ብሔራዊ የምርጫ ቦርድ የሚጠይቀውን የመጀመሪያ መመዘኛ አሟልተው በፖለቲካ እንቅስቃሴ መግባታቸው የድርጅቱ አስተባባሪ አቶ ዶሪ አስገዶም ገልጸዋል። አሲምባ ዲሞክራሲያዊ ፓርቲ የተለያዩ ዓላማዎችን አንግቦ መደራጀቱን አቶ ዶሪ ገልጸው፣ ዋነኛው ትኩረት ግን የድንበር ጉዳይ እየተመለከተ ነው ይላሉ። አንደኛ አላማ አድርገን የተነሳ ነው የድንበር ጉዳይ ነው። ድንበር ጉዳይ በሁለት ክፍልን ማየት እንችላለን። አንደኛው ከኤርትራ ጋር ያለን የድንበር ጉዳይ ሲሆን ሁለተኛ ደግሞ ከክልሎች ጋር እርስ በእርስ ከትግራይ፣ ከአማራ ያለው የድንበር ጉዳይ ማለ ስለዚህ ኢትዮጵያና የኤርትራ ድንበር ጉዳይ ብዙ አመታትን እያወዛገበ የቆየ ጉዳይ ነው። ሁለቱም ህዝቦች በተለይ በድንበር አካባቢ የሚኖሩት ህዝቦች በዚህ ሳቢያ ስጋት ውስጥ ይገኛሉ ማለት ነው። እና ይህንን ጉዳይ ይወደግ ይፈተዋል ብለን ስናስብ ነበር። አሁን ስናየው ግን የሚፈታው ሆኖ አልታየንም። ይህንን ችግር ለመፍታት ዋነኛ መፍትሄ ነው ብለን እኛ የምናስበው ሁለቱ ህዝቦች በተለይ በድንበር አካባቢ የሚገኙ ህዝቦች የራሳቸው የሆነ የጋራ እሴቶች፣ ሽምግልና ብዙ አመት ሲሸማገሉና አንድ ላይ የቆዩ ወንድማማች ህዝቦች ስለሆኑ ራሳቸው መፍታት ይችላሉ። ግን ይህንን አካሄድ በህወደግ ወደግ እየተደገፈ አይደለም። ስለዚህ እኛ ህዝቡን አሳትፈን የድንበር ጉዳይ በሰላም የሚፈታበትን መንገድ ፓርቲያችን ይቀይሳል፣ ያስፈጽማል፣ ይደራደራል፣ የሚያስፈልጉ ነገሮች ሁሉ ያደርጋል ብለን እንደ አንዱ ዓላማ አርገን ተነስተናል። አቶ ዶሪ የአሲምባ ዲሞክራሲያዊ ፓርቲ የመልካም አስተዳደር ችግሮችን ለመፍታት፣ የመሠረተ ልማት ዝርጋታ ፍትሃዊነትን ለማረጋገጥ የፖለቲካ ምህዳር ለማስፋት የትምህርት ጥራትና ፖሊሲ ለማሻሻል ስርአጥነትን ለማስወገድና ሌሎችም አለማዎች አንግቦ እንደተመሰረተ ይናገራሉ። የአሲምባ ዲሞክራሲያዊ ፓርቲ አስተባባሪ አቶ ዶሪ አስገዶም በትግራይ ካሉ ተፋካካሪ ፓርቲዎች ጋር ያላቸው ልዩነት ሲያብራሩ በተለይ ከህወሀት ከርዕዮተ ዓለም ጀምሮ ልዩነት እንዳላቸው ይናገራሉ። ብዙ ፓርቲዎች ትግራይ ውስጥ ካሉት አሁን ወደ ስድስት እንሆናለን። የሁሉም አንድነትና ልዩነት በደንብ አላወቅንም፣ ግን አትሊስት ከህወሀት ጋር ከመሪው ድርጅት ጋር ልዩነትና አንድነት ያው በፌዴራሊዝም ዙሪያ አንድ ነን እኛ ፌዴራሊዝም እንደግፋለን ህወሀትም ይደግፋል ከዚህ ውጭ በመንግስት በሚመለከት ደግሞ ኢትዮጵያ ህገ መንግስት የሁሉም ህጎች የበላይ ህግ ነው ብሎ ያምናል ህወሀት እኛም በዛ እናምናለን ግን የተወሰኑ ማሻሻሎች በህገ መንግስቱ እንደሚያስፈልጉ እናምናለን ማለት እንደ አሲምባ ዲሞክራሲያዊ ፓርቲ። ከዚህ ውጪ ህወሀት አብዮታዊ ዲሞክራሲን ይከተላል፣ እኛ ግን ሶሻል ዲሞክራሲን ማለት የድሀ ህብረተሰብና የሀብታም ህብረተሰብ መካከል ያለው ልዩነት በደንብ አገናዝቦ ሚሄድ በተለይ ለድሀ ትኩረት አድርጎ የሚሄድ ርዕዮተ ዓለም ስለሆነ ሶሻል ዲሞክራሲን እንከተላለን በዚህ ህወሀት ጋር እንለያለን። ከዚህ በተጨማሪ ህዋሀት የህዝብ ድምፅ ለመስማት ቁርጠኝነት የለውም። እኛ የምናስቀድመው የህዝብን ድምፅ መስማትና መተግበር ነው ብለዋል አቶ ዶሪ። አቶ ዶሪ በመጨረሻ በዚህ አመት ምርጫ የሚካሄድ ከሆነ በቅ ዝግጅት እያደረግን ነው፣ አገሪቱ ያለችበት ሁኔታ ስታይ ግን አስቸጋሪ ነው ይላሉ። ምርጫው ያው በህገ መንግስቱ እንደተደነገገው ያው በየአምስት አመቱ ይካሄዳል ይላል። እሱ ህገ መንግስቱ ያስቀመጠውን ነገር እኛ እንደግፈዋለን፣ እናምናለን። ምናልባት አሁን በሀገራችን ያለው ሁኔታ ምርጫ ለመካሄድ የሚያስችል የተረጋጋ ሁኔታና ዝግጅት አለ ወይ ብትለኝ፣ እስካሁን ድረስ የሚናየው አካሄድ የተረጋጋ ሰላምና ዝግጅት አለ ብዬ አላምንም። ዞሮ ዞሮ ግን አሁን ያለውን ሂደት ተቀይሮ ምርጫው ይካሄድ ተብሎ ከተወሰነ እኛ ምርጫውን ለመሳተፍ ዝግጁ ነን አቶ ዶሪ በህገ መንግስት የተቀመጠውን የምርጫ ጊዜ ጉንበት መሆኑን ይታወቃል የሚደረግ ዝግጅት ግን አይታየኝም ብለዋል ለአሜሪካ ድምፅ ሬዲዮ አለም ፍሳሐ ነኝ ከመቀለ አመሰግናለሁ አለም ለዘገባው ወደ ተከታዩ የመጽሔት ርዕስ እናልፋለን ታንዛኒያ ውስጥ የተጠለሉትን በብዙ ሺዎች የሚቆጠሩ የብሩንዲ የፖለቲካ ስደተኞች መንግሥት በግዳጅ እንዳይመልሳቸው የተባበሩት መንግሥታት ድርጅት የስደተኞች ጉዳዮች ከፍተኛ ኮሚሽነር እየተማጸነ ነው። ሕይወታቸው አደጋ ላይ ይወድቃል ብሎ እንደሚሰጋም ዩኤንኤችሲአር ገልጿል። የኮሚሽነሩ ጠቅላይ ጽህፈት ቤት ከሚገኝባት ጄኔቫ ሊሳ ሽላይን ለቪኦኤ ያጠናቀረችውን ዘገባ ቆንጅታዬ ታቀርበዋለች። የታንዜኒያ መንግሥት በሀገሩ የተጠለሉትን ብሩንዲያውያን ስደተኞች ከነገ ሐሙስ ጀምሮ ወደ ሀገራቸው ለመመለስ መዘጋጀቱን ዘገባዎች እየጠቆሙ ናቸው። ይህ የሚሆነውም ሁለቱ ሀገሮች ባለፈው ነሐሴ ወር በተፈራረሙት ስምምነት መሰረት እንደሆነ ተመልክቷል። የተባበሩት መንግሥታት ድርጅት የስደተኞች ከፍተኛ ኮሚሽነር ግን ጉዳዩን በስጋት እየተከታተለ ነው። የዩኤንኤችሲአር ቃል አቀባይ ባባር ባሎች ለቪኦኤ በሰጡት ቃል ታንዜኒያና ቡሩንዲ ጭቆናና መሳደድን ሸሽተው አገር ጥለው የወጡትን ስደተኞች አስገድደው እንደማይመልሱ ተስፋ እናደርጋለን ብለዋል። ብዙዎቹ ስደተኞችና ጥገኝነት ጠያቄዎች በቅርብ ጊዜ ታንዜኒያ የደረሱትም ጭምር መሳደዱን፣ የሰብአዊ መብት ጥሰቶቹን ሸሽተን ነው ወደ ታንዜኒያ የገባ ነው ብለዋል። ስለዚህ ታንዜኒያ ስደተኞቹን በግዴታ ወደ ሀገራቸው መልሳ ሕይወታቸውን ላአደጋ እንዲጋለጥ አታደርግም ብለን ተስፋ እናደርጋለን። እንደ አውሮፓውያን አቆጣጠር በ2015 ዓ ም የቡሩንዲ ፕሬዚደንት ፒየር ንኩሩዚዛ ለሶስተኛ የስልጣን ዘመን እወዳደራለሁ ብለው ባወጁ ጊዜ ነው። በሀገሪቱ በሰፊው የተቃውሞ እንቅስቃሴ ተቀጣጥለው መንግስት በተቀናቃኞች ላይ በከፈተው የማሳደድና የሰብዓዊ መብት ረገጣ ዘመቻ ከ340 ሺህ በላይ ህዝብ ሸሽቶ ወደ አጎራባች ሀገሮች ተሰደደ። 200ሺው ታንዜኒያ ተጠልለዋል። ባለፈው ዓመት መጋቢት ወር ላይ ዩኤንኤችሲአር ታን። ታንዛኒያ እና ቡሩንዲ ሆነው ስደተኞቹን በፈቃደኝነት ወደ ሀገራቸው የሚመለሱበትን መንገድ ለማመቻቸት ስምምነት ተፈራረሙ። የዩኤን ኤችሲአር ቃል አቀባይ ስደተኞቹ በሙሉ የሚመለሱት በፈቃደኝነት እንደሚሆንና ደህንነታቸው ተጠብቆ መመለሳቸውን ለማረጋገጥ የገቡትን ቃል ሁለቱም ሀገሮች ያከብራሉ ብለን ተስፋ እናደርጋለን ብለዋል። Hundreds of refugees still continue to flee Burundi አሁንም በመቶች የተቆጠሩ ሰዎች ከቡሩንዲ ይሰደዳሉ። እኛ እንደ ስደተኞች መብት አስከባሪ ድርጅት ስንመለከተው ስደተኞቹን በብዛት ለመመለስ አሁን ያለው ሁኔታ አምቻ አይደለም። በዚህ ዓመት ብቻ አምስት ሺህ ሰዎች ተሰደዋል። ባለፉት ሁለት ዓመታት ከሰባ አራት ሺህ በላይ ስደተኞች በተጠለሉባቸው ካምፖች ባለው አስከፊ ሁኔታ ምክንያት ምክንያትና ደግሞም በታንዜኒያ መንግስት ግፊት ተደርጎባቸው ወደ ቡሩንዲ እንደተመለሱ ተሰምቷል። በቅርቡ የተባበሩት መንግስታት ድርጅት የቡሩንዲ መርማሪ ኮሚሽን ባወጣው ሪፖርት በሀገሪቱ ዙሪያ ከባድ የሰብዓዊ መብት ረገጣ፣ በሰብና ላይ የሚፈጸሙ ወንጀልን ጨምሮ አሁንም እንደቀጠለ መሆኑን ነው ያመለከተው። የጥቃቱ ኢላማዎችም የተቃዋሚ ወገን ደጋፊዎች ወይም ናቸው ተብለው የሚጠረጠሩ ሰዎች ናቸው ከውጭ ሀገር የተመለሱ ለሰብዓዊ መብት ከበሬታ የሚሟገቱም አሉባቸው። አመሰግናለሁ ቆንጅትን፣ እንዲሁም ሊሳሽ ላይንን ጄኔቫ ላይ። ክቡራትና ክቡራን አድማጮች፣ አሁን ከምሽቱ 3 ሰዓት ከ35 ደቂቃ ሆኗል አዲስ አበባ ላይ። ዝግጅቶቻችንን ከዌብሳይታችን አምሐሪክ ዶት ቪኦኤ ኒውስ ዶት ኮም ማግኘት ይቻላል። በፌስቡክና በትዊተር ቪኦኤ አምሐሪክ ብላችሁ ተከተሉን፣ ተነጋገሩ በእጅ ስልካችሁ ልታገኙ ትችላላችሁ። ቪኦኤ ዶት ሆርን ዶት ኤምኦ ቢአይ ላይ ታዳምጡናላችሁ። እንዲሁም የቪኦኤን አፕ ጭናችሁ በቀላሉ አዳምጡን። ጋቢና በሚል ርዕስ የሚተላለፍላችሁን ስርጭት በየዕለቱ ከምሽቱ ሁለት ሰዓት እስከ ምሽቱ ሁለት ሰዓት ተኩል አርባ ዘጠኝ ሜትር ባንድ አጭር ሞገድ ላይም ታገኛላችሁ። የምሽቱ አየር ስርጭት ፕሮዲውሰር ብርሃን ኃይሉ ነች። የዌብና ማኅበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው፣ ዋና አዘጋጅ ትዝታ እላቸው ነች። እያስተናገድናችሁ ያለ ነው ሰሎሞን አባትና አዳነች ብሳየንን። ከዚህ ቀጥሎ የፕሮዲውሰሯ ግብዣ አለ የብርሃን ኃይሉ ምስክር በፍቅር አዲስ ይደመተፋሽ ፍቅር ይሰማ ምላሽ

i'm not ፍቅር አዲስንም ለግሩም ጣዕመ ዜማዋ ፕሮዲውሰሯንም ለግብዣዋ እናመሰግናለን። ክቡራትና ክቡራን አድማጮች የምሽቱ ዝግጅታችን እስከ አራት ሰዓት ይቀጥላል። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ነው የምንገኘው። በፌስቡክ ላይቭም በቀጥታ እየተላለፍን እንገኛለን። ልትከታተልን ትችላላችሁ። በአሃዱ ራዲዮ ዘጠና አራት ነጥብ ሶስት ላይም በቀጥታ እንገናኛለን። ዝግጅታችን ይቀጥላል። ተከታዩ ቅንብር አሜሪካና ህዝቧ ነው። የቀድሞ የዩናይትድ ስቴትስ ፕሬዚደንት ጂሚ ካርተር ትላንት ሰኞ እንደ አውሮፓ አቆጣጠር ጥቅምት አንድ ቀን ዘጠና አምስተኛ የልደት በዓላቸውን አከበሩ። በዩናይትድ ስቴትስ ታሪክ ውስጥ በህይወት እሳቸው ካሉበት ዕድሜ የደረሰ ሌላ ፕሬዚደንት የለም። የአሜሪካ ድምፅ ዘጋቢ ኬን ፋራቦ ባጠናቀረው ዘገባ የእድሜ ባለጸጋው ካርተር በዚህ ታሪካዊ የህይወት ዘመናቸው ከወጣት ትውልድ ጋር ትስስር እየፈጠሩ ዕድሜ ልካቸውን ሲሰሩባቸው የኖሩትን ግባቸውን ለማሳካት ጥረታቸውን እንደ ቀጠሉ መሆናቸውን አውስቷል። ዘገባውን ቆንጅታዬ ለዛሬ የአሜሪካና ህዝቧ ፕሮግራም አሰናድተዋለች። ጂሚ ካርተር ለካንሰር ተጋልጠው ታማዋል ከተባለ አራት አመታት ተቆጠረ። የዛሬ አራት ወር ደግሞ ወድቀው የዳሌያ አጥንት ስብራት አገኛቸው። ለሳምንታትም ብርቱ የአካል ማገገሚያ ህክምና አስፈልጓቸው ነበር። ታዲያ ያለ ድጋፍ ብድግ ቁጭ ሲሉ ድካም የሚባል አይታይባቸውም። ፕሊዝ ሄልፕ ሚ ዌልኮም 39 ፕሬዚደንት ኦፍ ዩናይትድ ስቴትስ ጂሚ ካርተር ላለፉት 38 ዓመታት በየአመቱ በሚሳተፉበት በኤመሪ ዩኒቨርስቲ ዝግጅት ላይ ከተማሪዎች ጥያቄ ይዥጎደጉዳል። ይመልሳሉ። ዣን ሉዊጂ ዛኒኔሊ አንዱ ተማሪ ነው። የፖለቲካ ሰዎችን ከልክ ባለፈ መልኩ አንበሳ አድርጎ መሳል ትክክል አይደለም፣ ይሁን እንጂ ለጂሚ ካርተር ትልቅ አክብሮት አለኝ። ሉዊጂ ዛኔሊኒ በዚህ ጉባኤ ላይ ሲሳተፍ የመጀመሪያ ጊዜው ነው። የመጣሁት በዲሞክራት ፕሬዚደንትነት ስላገለገሉ ስለ ካርተር አእምሮዬን ክፍት አድርጌ ለመረዳት ነው ይላል። ብዙ ወግ አጥባቂዎች ጂሚ ካርተርን አጥብቀው ሲነቅፉ ሰምቻለሁ። ያ ግን ይላል ዛኔ ኔሊ የዚያ ነቀፌታ ምንጩ ካርተር ከ አርባ ዓመታት በፊት በአራቱ ዓመት የሥልጣን ዘመናቸው በነበረው ትርምስ የበዛበት የአስተዳደር ዘመን ምክንያት ነው ይላል። ባለፉት ሰላሳ ወይም ከዚያ በላይ አመታት ባከናወኗቸው ጥሩ ስራዎቻቸው እንደ ሰው በታላቅ አክብሮት ነው የምንመለከታቸው። ምክንያቱም ጂሚ ካርተር ለሰዎች የሚያስቡ ጊዜያቸውን ሰዎችን ለማገልገል የሚያውሉ መሆናቸው አያከራክርም። የቀድሞ ፕሬዝደንት ካርተር እንዲህ ይላሉ። የትምህርት ቤቴ ርዕሰ መምህር የሰጡኝን ምክር እስካሁን አከብራለሁ። እንዲህ ነበር ያሉኝ፣ ጊዜ ከሚያመጣቸው ለውጦች ጋር ራስህን ማለማመድ መቀየር አለብህ። ደግሞ ሁኔታዎች እየተቀያየሩ ነው። ነገር ግን ለውጥ ሲመጣ አብረው ፈጽሞ የማይቀየሩ መርሆችም አሉ፣ እነሱን አጥብቀህ ያዝ ነበር የሚሉኝ። እኔም እነኛን መርሆች ስለማምንባቸው አሁን ድረስ እከተላቸዋለሁ። እውነት መናገር፣ ሰዎች መርዳት የመሳሰሉት ናቸው። የዘጠና አምስት ዓመቱ የኖቤል የሰላም ሽልማት ተሸላሚ ካርተር አሁንስ እርጅና እየተፈታተነኝ ሳይሆን አይቀርም ይላሉ። በዓመት ሶስትና አራት ጊዜ አፍሪካ መላለስ ነበር። ወደ ቻይናም ወደ ሌሎችም ቦታዎች እንዲሁ ሄድ ነበር። ያን አሁን ቀንሻ አለሁ ነገር ግን በካርተር ማዕከል ስራዎች አሁንም መሳተፍ ላይ ነኝ ከባለቤታቸው ከሮዘሊን ጋር የሚመሩት ማዕከል ነው የካርተን ማዕከል በአለም ዙሪያ ስለ ሰላም ይሰራሉ በሽታዎችን መዋጋት ለህዝብ ተስፋ በመፈንጠቅ ዙሪያ ይንቀሳቀሳል ማዕከሉ ይህንን የሚያደርገው ምርጫዎችን በመታዘብ ጊኒዎርም የሚባለውን በሽታ በመከላከልና ሌሎችንም የህክምና መርሃ ግብሮችን በማካሄድ ነው በቅርብ ጊዜ የተከሰቱ ችግሮች ጊኒዎርም ከውሻ ወደ ውሻ በአዲስ መልክ መተላለፍ መጀመሩን ጨምሮ በሽታው እሳቸው በሕይወት እያሉ ተወግዶ የማየት ምኞታቸውን እውን ላያደርግላቸው እንደሚችል ይሰጋሉ። ለዚህ ጊኒዮርም ለተባለ የህመም አይነት ተጋላጭ ሊሆን ይችል የነበረ 80 ሚሊዮን የሚሆን ህዝብ እንዳይጠቃ ለመከላከል ችለናል ብዬ አስባለሁ። ስለዚህ በጣም ጥሩ እርምጃ አስመዝግበናል ነገር ግን አሁንም መስራት አለብን። ፕሬዚዳንት ካርተር ዛሬ በአሜሪካ በሁሉ ተቀባይነት ያላቸው መልአክ ተደርገው ሊታዩ ይችላሉ። ይህን ያሉት የኤመሪ ዩኒቨርሲቲ የታሪክ ፕሮፌሰር ጆሴፍ ክረስፒኖ ናቸው። ካርተር አሉ፣ ፕሬዝደንቶች የአስተዳደር ዘመናቸውን ካጠናቀቁ በኋላ ምን እንደሚጠበቅባቸው መስፈርቱን ወይም መመዘኛውን ከፍ ያደረጉ ናቸው። His longevity, his commitment to doing as much good as he can do. America has <laughs> ፕሬዚደንት ካርተርም እሳቸውና ባለቤታቸው ሮዘሊን ይህን ስራቸውን እንደሚቀጥሉ ነው የሚናገሩት። አሁን ዲሞክራሲ በተግባር ይቀርባል። በኦሮሚያ ክልል የሚንቀሳቀሱ ዋና ዋና የሚባሉ የፖለቲካ ፓርቲዎች አብረው ለመስራት የሚያስችላቸውን ስምምነት መፈራረማቸውን በትናንት ምሽት ዘግበናል። ከተፈራራሚዎቹ የአንዱን የኦሮሞ ፌዴራሊስት ኮንግረስ ሊቀመንበርን ፕሮፌሰር መረራ ጉዲናን ያነጋገረው ሪፖርተራችን እስክንድር ፍሬው ወደ ምርጫው አብራችሁ ልትገቡ ነው ሲል ጠየቃቸው። ይመልሳሉ ፕሮፌሰር መረራ በዋናነት ለእኔ ኦሮሚያ እንደምታውቁት ኦሮሚያ አካባቢ ብዙ ቦታ በጣም ሰፊ የሚባል ችግር አለ። ቦረናና ጉጂ በዚህ በደቡቡ በተለይም ምዕራብ ኢትዮጵያ የሚባለው አራቱ የወለጋ ዞኖች በኮማንድ ፖስት ስር ናቸው። መብቶችም የሚጣሱባቸው ሁኔታዎች አሉ። በዋናነት በኦሮሞ ፓርቲዎችና ኦሮሞ አካባቢ ለኦሮሞ ሕዝብ ሰላም የመፍጠር ነው። በፓርቲዎቹ መካከል ሰላማዊ ግንኙነት የመፍጠሩ ሁኔታ ይቀድማል። ለምሳሌ ሁንም ቢሆን ብዙ ኦሮሞ እስረኞች አሉ በየቦታው እነሱንም የሚመለከት ሁኔታ ይኖራል። ከዛ ደግሞ በዚህ ዓመት ሰላማዊ ና ፊታዊ ምርጫ ኦሮሞ በሚባለው አካባቢ አካባቢ በኢትዮጵያም ደረጃ ሰላማዊና ህጋዊ ምርጫ እንዴት ሊካሄድ እንደሚችል እንደሚገባው በዚህ ላይም በጋራ መስራቱ የግድ ይላል። ስለዚህ አጠቃላይ የኦሮሞንም የኢትዮጵያን ፖለቲካ ቢያንስ ቢያንስ በኦሮሞ ደረጃ አቅጣጫ ለማስያዝ ከመጠላለፍ፣ ከመባላት፣ ከመገዳደል ፖለቲካ ወጥቶ ሰላማዊ በሆነ መንገድ አብሮ የመስራት ሁኔታ እንዲፈጠር ለማስቻል ነው እንጂ የምርጫው ጉዳይ ከዚህ ስምምነት አንጻር ታሳቢ ያልተደረገም። ለምሳሌ ወደ ምርጫ ስትገቡ ድምጾች እንዳትሻሙ የማድረግ በግንባር በቅንጅት ወይም በሌላ አደረጃጀት ቢሆን አብራችን የመግባት ወደ ምርጫው እሱ ስለ ምርጫ ጉዳይ በስፋት የተወራበት ሳይሆን አጥቃ ምን በምን ስትራቴጂ በምን መንገድ እንገባለን፣ ማን ከማን ጋር ይቧደናል አይቧደንም የሚለው ነገ የተነጎዳ እስከ ምርጫ ጊዜ የሚታይ ጉዳይ ነው። ዋናው ጉዳይ ግን አሁን ምርጫውም ጨምሮ ኦሮሚያ ሰላም እንድታገኝ የኦሮሞ ፖለቲካ ፓርቲዎች ከመጠላለፍ ፖለቲካ ወጥቶ ሰላማዊ በሆነ መንገድ ፖለቲካቸውን እንዲሰሩ ለማስቻል ነው። እንደ ብሔራዊ እርቅ ብለው በኦሮሞ ፓርቲዎች መካከል ብሔራዊ እርቅ የመፍጠር አይነት ዋናው በዛ ላይ የተመሰረተ ነው። የኦሮሞ ሕዝቦች ኢንትረስትም ደግሞ ጥቅም የጋራ ጥቅምን በጋራ ለማስከበርን መንቀሳቀስን ይጨምራል። ስለዚህ በስምምነቱም ይሁን በተፈረመው ስነ ምግባር ኦሮሚያ ላይ ሰላም የመፍጠር የሰለጠነ ፖለቲካ ለመስራት የመቻቻል ፖለቲካ ለመፍጠር እስካሁን ድረስ ሲጣሉ ሲጋጩ የነበሩ የኦሮሞ ፖለቲካ ኃይሎች አቅጣጫ በያዘ መንገድ ህዝቡን በማወኩ መንገድ ለራሳቸውም ሰላም ፈጥሮ ለህዝባቸውም ሰላም እንዲፈጥሩ ለማስቻል የተደረገ ጥረት ነው። ፕሮፌሰር መራ ልዩነቶቻችሁን አስታርቃችሁ ነው እንደዚህ አይነት ስምነት የተፈራረማችሁት? በአንዳንድ የኦሮሞ ፓርቲዎች መካከል አሁን ስምነት ተፈራረማችሁ በተባላችሁትም ፓርቲዎች መካከል ልዩነቶች፣ ግልጽ ልዩነቶች በቅርቡ እንኳ ሲንጸባረቁ ታይተዋል። ከአንዳንድ ሁኔታዎች አንጻር ለምሳሌ ምርጫው ይራዘም አይራዘም በሚለው ላይ ሊሆን ይችላል። የኦሮሞ ዴሞክራሲያዊ ፓርቲ ኦዲፒ ሊቀመንበር የሆኑት ዶክተር አብይ አህመድ አገሪቱን እየመሩ ባሉበት ሁኔታ ሊሆን ይችላል። በተለያዩ ጉዳዮች ላይ ልዩነቶችን በሚዲያ የወጡ ልዩነቶች አይተናል። የተካረሩ የሚመስሉ ሰዎች ጭምር እና እነኛን አስታርቃችሁ ነው ዜ ስምምነት የተፈራረማችሁ። ልዩነትን የማሳረቅ ጥያቄ አይደለም። ልዩነትን በሰለጠነ መንገድ የማቻቻል ከመጠላለፍ ፖለቲካ የመውጣት የግድ ልዩነቶች ለአርባ አምሳ ሚሊዮን ለሚያክል ሕዝብ ልዩነቶች ይጠፋሉ ማለት ማልቲፓርቲ ዲሞክራሲ እኮ ነው፣ ኢትዮጵያ ውስጥ ይፈጠር፣ በኦሮሞም ደረጃ በኢትዮጵያም ደረጃ ለዛ እየተሰራ ልዩነቶችን ማጥፋት አይደለም፣ ልዩነቶች በሰለጠነ መንገድ የሚስተናገዱበት መድረክ መፍጠር ማለት ነው። አሉታዊ በሆነ መንገድ ከመጠላለፍ ፖለቲካዊ መውጣት ነው። አዎንታዊ በሆነ መንገድ አብሮ የመስራት ሰላማዊ እና ፊታዊ በሆነ ምርጫ ውስጥ የመግባት በተለይ ሰላም ያጣው የኦሮሞ ሕዝብ መልክ ባለው መንገድ የማረጋጋት እና ልዩነቶች በሰለጠኔ ፖለቲካ በሰለጠኔ መንገድ እንዲተናገዱ ነው እንጂ ፓርቲዎች መካከል የሚሆን በሀገር ደረጃ በተለያዩ መንገድ ልዩነቶች ይኖራሉ። ልዩነት ለማጥፋት መስራትም አስፈላጊም አይደለም፣ አይቻልም። ምርጫው ይራዘም አይራዘም በሚል አልተነጋገራችሁም? አልተነጋገርንም። ለምሳሌ የእኛ ድርጅት የሚጠብቀው ምርጫው በተያያዘለት ጊዜ ይካሄዳል። በግንቦት ሽማግሌዎች አሉ። አሁን ይህን የሚከታተሉ ስምምነቱ መፈጸሙን ነው ወይስ አሁን ፓርቲዎቹ ራሳችሁን ችላችሁ ነው ሂደቱን የምታስኬዱት? ከዚህ በኋላ ነው ከፓርቲዎቹ ውጭ አሉ። በስምምነታችን ውስጥ የአማካሪ አማካሪዎች አሉ። ግንኙነትን የሚያመቻቹ አሉ። በራሳቸው ተነሳሽነት ነው እናንተ መርጣችኋቸው ነው? በሁለቱም ነው። የእኛ ስምምነት ይጠይቃል። እኛ ሳንስማማ አማካሪ መሆን አይቻልም። ሳንስማማ አገናኝ መሆን ምንድረግ አይቻልም። በቀደም ተጀምሮ አይደለም። ለስድስት ወር ወር አካባቢ ቋሚ ባይሆን በተለያዩ ሁኔታዎች ስንደራደርበት ስንነጋገርበት የነበሩ ነገሮች ናቸው። መቋጫ ነው ያገኘው እንጂ በቀደም ተገናኝተን ትናንት የወሰን ነው ስምምነት ላይ የደረስነው አይደለም። አምስት ስድስት ወሮች አካባቢ ንግግሮች ነበሩ ውይይቶች ነበሩ የመጨረሻ ጥያቄ ያደርገዋለሁ ፕሮፌሰር መረራ ጋዲሳ ሆገንሳ ወይም እርስዎ የመሪዎች ቡድን ማለት ነው ብለውኛል ትርጉሙ ተቋቁሟል ኦልሬዲ ወይስ ገና ይቋቋማል ተቋቁሞ አልቋል ወይስ አሁን መሪዎች መለወጥ ካልፈለጉ በስተቀር የመሪዎች ጉባኤ ማለት ነው በመንግስት በኩል ጠቅላይ ሚኒስትሩ ስራ ስለሚበዛበት ስለሚባዛበት አቶ ለማ መገርሳ መንግስትን ይወክላል ወይ ደግሞ ገዥውን ፓርቲ ይወክላል ገዢ ፓርቲ ነው ዲፒ ይወክላል። እንዲያግዙ የኦሮሚያ ፕሬዚደንትም ይኖራል። አቶ ሽመለስ አብዲሳ ይኖራል። እርሶ አሉበት ፕሮፌሰር መረራ ጉዲና፣ ሌሎቹን የሚጥቀሱልኝ አሁን የመሪዎች ጉባኤ የሚባለው ውስጥ በኦልፍ በኩል አቶ ዳውድ ኢብሳ ይኖራል። የኦሮሞ ነጻነት ፓርቲ ጀነራል ከማል ገልቹ ይኖራል። ሌላ ካልተወከለ በስተቀር ችግር ሲኖር መወከል ትችላለ። ኦሮሞ ፌዴራላዊ ኮንግሬስ በኩል እኔ ይኖራለሁ። እንደዚህ ነው ማለት ነው። ፕሮፌሰር መራ ጉዲና የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር፣ በጣም አመሰግነው ስለ ጊዜዎት በአሜሪካ ድምጽ ሬዳ። አመሰግናለሁ ስለተሰጠኝ ዕድል አመሰግናለሁ። እኔም እስክንድርን ለቅንብሩ። ወደ ተከታዩ እናልፋለን። ሴቶችና ቤተሰብ ባለፈው አዲስ አመት በዓል ዕለት ወይዘሮ ወጋዮ ከተማ የሚባሉ እንግዳ ከሐረር አቅርበን ነበር። ወይዘሮ ወጋዮ በልጅነት የትውልድ ከተማቸውን ለቀው በተለያዩ የውጭ ሀገሮች የኖሩ ሰው ናቸው። ዛሬ ዩናይትድ ስቴትስ ፔንስልቬንያ ውስጥ ይኖራሉ። ታዲያ የቤተሰብና የሥራ ኃላፊነት፣ በዚያ ላይ የጤና ችግር ቢኖርባቸውም ሐረር እየተመላለሱ ችግረኞችና አረጋውያንን በሕክምና የሚረዳ ክሊኒክ መስርተዋል። በየትምህርት ቤቶችም እንደዚሁ ቅርንጫፍ ክሊኒኮች እየመሰረቱ ናቸው። ንጹህ የመጠጥ ውሃ አንዱ ከፍተኛ የጤና ችግር መንስኤ በመሆኑም የውሃ ጉድጓዶች በማስቆፈር እንቅስቃሴ ላይ ተሰማርተዋል። ቆንጅታዬ የጤና ማዕከል ሴሊዮም መካከለኛ ክሊኒክ የሕክምና ዳይሬክተር አቶ ግርማ ገብረ ማርያም እናነጋግራለች። ቀጥሎ ይቀርባል። የሰሜን ኢትዮጵያ መካከለኛ ክሊኒክ ያው ሲመሰረትም አቅም ለሌላቸው ለድሀ ህብረተሰብን ነው የሚያገለግለው። በዚህም ካሁን ድረስ ከአንድ ሺህ በላይ ታካሚዎች ረድተናል። በዚህ በተከፈተበት በአንድ ዓመት ሂደት ውስጥ ማለት ነው። ከዛም በተጨማሪ የሚመጡት እኛ ጋር በእድሜ የገፉ አዛውንቶች ሽማግሌዎችም አሉ። የጎዳና ተዳዳሪዎች በጎዳና ላይ ታማ ይመጣሉ። ከዚ ሻወር አገልግሎት እንሰጣለን፣ ልብስ እንሰጣቸዋለን። በቅርቡ ደግሞ በየትምህርት ቤቶቹ ሳተላይት ክሊኒኮች የሚባል ከፍተን አንድ አራት ትምህርት ቤቶች ላይ ስራ ጀምረናል። ከዚሁ ከክሊኒ ጋር ተያይዞ ደግሞ ውሃ ከፍተኛ የሆነ ውሃ ስረ ስላለ አንዱ ትምህርት ቤት ላይ ሙሉ ለሙሉ የጉድጓድ ውሃ ቁፋሮ አልቋል። በሚቀጥሉት ጊዜያት ውስጥ ደግሞ ሌሎቹም ትምህርት ቤቶች የጉድጓድ ውሃ መቆፈር እንጀምራለን። ሌላው ደግሞ ምንድነው ያው ወጣ ብለን ደግሞ በአብረሃ ባታ በሚባል የፍግጆችና ሽማግሌዎች አጋውንቶች የሚጠሩበት ቦታ አለ እዛም ሄደን ያው ነጻ ህክምና አገልግሎት እንሰጣለን። እንዲሁም ደግሞ በዜሮ ስምንት የሚባል አለ ሸንኮር ወረዳ ውስጥ በጣም የደሃ ህብረተሰብ የሚኖርበት ነው። የተለያዩ አካል ጉዳተኞች፣ አይነ ስውሮች እንዲሁም ደግሞ በጣም የተቸገሩ ሰዎች የሚኖሩበት እዛም ሄደን በአካል ከበሽተኞቹን ቼክ እናደርጋለን ማስፈላጊ ህክምናም እንሰጣለን። ይሄ ነው ያለው አገልግሎት በአጭሩ ማለት ነው። እሺ ይሄ ክሊኒክ ከመቋቋሙ በፊት አቶ ግርማ የነዚህ በችግር የሚኖሩ የህክምና አገልግሎት ማግኛ አቅም ያልነበራቸው በድህነት የሚኖሩ ሰዎች ይዞታ ምን ይመስል ነበር? እስኪ በንጽጽር ያውሩን። በጣም በጣም ከፍተኛ ችግር ነው። ለምሳሌ አሁን አብዛኛው እኛ ጋር የሚታከሙት በሽተኞች የስኳር በሽተኞች እና የደም ግፊት በሽተኞች ይበዛሉ። እንደ ሀገር ደግሞ ያው በጤና ጥበቃ የተላላፊ ያልሆኑ በሽታዎች ላይ እየጨመረ ነው ያለው። ችግር ምንድን ነው? በመንግስት ጤና ተቋማት ውስጥ ተገቢ የሆነ ክትትል አያገኙም። ከፍተኛ የሆነ የመድኃኒት እጥረት አለ። ስለዚህ እኛ ጋር ምንድን ነው ማሽኖቹም በእርዳታ የመጡት በጣም ዘመናዊ ማሽኖች ናቸው። ጥሩ የሆነ የሙያ ስነ ምግባር ጋር በተሞላበት እዚህም አሉ ባለሙያዎች። ተገቢ የሆነ ክትትል እናደርግላቸዋለን። ተገቢውን ምክር እንሰጣለን። ከዚያም ውጭ እንደውም መለኪያ መሳሪያዎቻችን ከአምስት መቶ እና ከስድስት መቶ ሰው በላይ እየመጡ ደንግሽታቸውን እየተለኩ የምክር አገልግሎት እየወሰዱ ነው እና በጣም በጣም ከፍተኛ የሆነ ለውጥ ነው ያለው። ራሳቸው የታከሙት ሰዎች እንደመሱ ጠይቂያቸው ከእኔ አሁን ከምነግርሽ የበለጠ በጣም ድነግሮች ይችላሉ። እሺ አቶ ግርማ፣ እንግዲህ ወይዘሮ ጋየሁ እንደማውቀው በጣም በልጅነት ነው ከኢትዮጵያ የወጡት እንግዲህ በውጭ ሀገር ረጅሙን የእድሜያቸውን አብዛኛውን ክፍል በውጭ ሀገር ነው የኖሩትና ተመልሰው ይሄንን ለኖሩበት ላደጉበት ሀገር ይሄን በማድረጋቸው እንደው በእርስም በህብረተሰቡ ዘንድ ያለው ስሜት ምንድን ነው? ወይ በጣም ይሄ በቃላት የሚገለጥ አይደለም። በእውነት መቼም እዚህ ሁል ጊዜ የምናየው ነገር ስለሆነ በጣም ከፍተኛ የሆነ ደስታ ነው ያለው። የምንሄድበትን ቦታ ላይ ያለው የህብረተሰቡ ምላሽ እንደውም የሚያተቸግር ነው። ህብረተሰቡ ይህን ያህል ምላሽ ካለው አጠቃላይ እንዳሀረር ማለት ነው፣ ተደራሽነቱን ለማስፋት የተለያዩ ችግሮች ያለብን፣ ያ አቅርቦት የህክምና መሳሪያዎችን የመድኃኒትን፣ አሁን ካለው ከመካከለኛ ክሊኒክ ወደ ሆስፒታል ደረጃ የማስፋፋት አቅሙ ቢኖር በእውነት ለመናገር በጣም በጣም ከፍተኛ ስራ ይሰራል። አሁን እንኳን በተሰራ በዚህ በአንድ አመት እንትም ከፍተኛ ሆነ፣ ከጠበቅነው በላይ የሆነ ውጤት ነው ያየነው ብዬ ነው እንግዲህ። ምንድነው አሁን ጅማሬ ነው፣ ገና አንድ አመት ላይ ነው ያለነው እግዚአብሔር ቢፈቅድና ብንኖር ያው ከዚህ የበለጠ በተለያዩ ቦታዎች እንደዚሁ ክሊኒኮችን የመክፈት አገልግሎታችንን የማሳከፍ ቅድ አለ። ስለዚህ እዚህ ሀረር ላይ ብቻ ተወስነን መቀመጥ አይደለም። ግን ምንድነው ቅድም እንዳልኩሽ ዋናው ትልቁ ነገር እሷ አሁን እዛ አሜሪካ ላይ የከፈለችው ዋጋ ቀላል ነገር አይደለም። በብዙ ረጆች ፊት ቆማ ብዙ በሽተኛ ሆና ምግብ እያዘጋጀች እየሸጠች፣ ምን እያለች በብዙ ድካም ነው። ስለዚህ ምንድነው እዚህም አገር ላይም ሊያግዙ የሚችሉ እንደገና እናንተም ጋር ምዛም በውጭ የሚያገዙ የመረዳዳት እንትን ካለ አገልግሎት አድማሱ በጣም ሰፊ ነው። እኛ ትልቁ ነገር የራእያችን ሃይማኖትን፣ ብሔርን፣ ጎሳን ምንም ነገር ያማከል አይደለም። የጤና ባለሙያዎች ነን፣ ሴክተርም የጤና ባለሙያዎች ነን። ግን ያሉ የጤና ባለሙያዎች ድርጅቱም የተመሰረተበት ዋናው አላማ ከፍ ላይ መታከም የማይችሉ ደሃ ለሆኑ በአልጋ ላይ ተኝተው ያሉ በጣም የሚገርም ነው ያለው። አሁን ከኑሮ ውድነቱም ከድህነቱም የተለያየ ነገር የጎዳቸው ሰዎች አሉ። ና እነዛን ተደራሽ ማድረግ ነው። አድማጮች፣ አሁን ስፖርት ይደመጣል። ስድስተኛ ቀኑን በያዘው የዓለም አትሌቲክስ ሻምፒዮና ዩናይትድ ስቴትስ በአስራ ስድስት ሜዳሊያዎች እየመራች ነው። ኢትዮጵያ በአንድ ወርቅና በሁለት የብር ሜዳሊያዎች አምስተኛ ደረጃ ላይ ትገኛለች። ዶሃ የሚገኘው ሪፖርተራችን ግርማቸው ከበደ ዘገባለው። በሌላ በኩል ግን ኢትዮጵያውያን አትሌቶችና የስፖርት ባለሙያዎች ከዛሬ ጀምሮ ከአሰልጣኝ አልቤርቶ ሳላዛር ጋር የሚኖራቸውን ቀጥተኛ የሚሆን ቀጥተኛ ያልሆነ ግንኙነት እንዲያቋርጡ የኢትዮጵያ የብሔራዊ ጸረ አበረታች ቅመሞች ጽህፈት ቤት አሳስቧል። አልቤርቶ ሳላዛር የናይኪ ኦሬገን ፕሮጀክት አሰልጣኝ ሲሆን ባለፉት ዓመታት የተከለከሉ አበረታች ቅመሞችን ከቦታ ቦታ አዘዋውሯል፣ ጸረ አበረታች ቅመሞች ስራዎችን አውኳል በሚል ተጠርጥሮ የተከፈተበት ምርመራ ሲጠናቀቅ ጥፋተኛ ሆኖ በመገኘቱ የዩናይትድ ስቴትስ የጸረ አበረታች ቅመሞች ጽህፈት ቤት የአራት ዓመት እገዳ ትናንት ጥሎበታል። ሰላዛሪ እንግሊዛዊ መሐመድ ፋራ አሰልጣኝ የነበረ ሲሆን በዶሃዊ የዓለም አትሌቲክስ ሻምፒዮና 10000 ሜትር የሚሮጠው ዮሚፍ ቀጀልቻና የሴቶች 10000 ሜትር አሸናፊዋ ሆላንዳዊቷ ሲፋን ሐሰንም በአሜሪካዊው አሰልጣኝ ስር ሲለማመዱ ቆይተዋል። የኢትዮጵያ የብሔራዊ አበረታች ቅመሞች ጽህፈት ቤት ዛሬ ያወጣውን ትእዛዝ በሚተላለፉ አትሌቶች ላይ በዓለም አቀፍ ህጎች መሠረት እስከ ሁለት ዓመት የሚደርስ ቅጣት እንደሚጥል አስታውቋል። ዶሃ ላይ አጭር ቆይታ ያደረጉትን የኢትዮጵያ ብሔራዊ ቡድን አትሌቲክስ ቡድን መሪ አቶ ዱቤ ጅሎንም ግርማቸው ከበደ አነጋግሮ ነበረ። ለማንኛውም ለዘገባው ወደ ግርማቸው ልመልሳቸው። ሙክታር ኢድሪስ በሁለት ተከታታይ የዓለም ሻምፒዮናዎች 5000 ሜትር ውድድርን ያሸነፈ የመጀመሪያው ኢትዮጵያዊ አትሌት ሆኗል። ከሁለት ዓመት በፊት በለንደን የዓለም አትሌቲክስ ሻምፒዮና በ5000 ሜትር ወርቅ የወሰደው ሙክታር ኢድሪስ በዶሃም ሳይታሰብ ሻምፒዮን ሆኗል። ያለፉትን ሁለት ዓመታት በጉዳት ያሳለፈው ሙክታር ካሸነፈ በኋላ በሰጠው አስተያየት ውጤቱ ያልጠበቀው እንደሆነ ተናግሯል። ምክንያቱም ከማጠሪያ በኋላ ህመሙ በጣም ሞኝ ነበረ። ቀን በቀን ቴካር ማሽን እየወሰድኩ ነበር፣ እየታሸው ነበረ። መጀመሪያም ወጥቼ የመራሁት በቃ እኔ አቅሜን ያደርጋለሁ። ከዛ በኋላ ሊያምን ስለሚችል የምችሉትን ታደርጋላቸው ብዬ ነበር የወጣሁት። ተነጋግረን ነበረ። ሁለት ዙር ሄድኩኝ። ከዛ በኋላ ተቀበሉኝ። መጨረሻ ኖርዌይ ልጅ ሲወጣባቸው ነው። እኔ በቃ ደንግጬ በዚህን ሰዓት እጅልን ሰጥነው ወይ ይህን አክል ስንለፋ ውለን ብዬ ትንሽ እንግስቀይር ያሸነፍ ነው። ደጋፊዎቹ በጣም እናመሰግናለን። በሞራና የሮጥ ነው እናመሰግናለን። በጣም አመሰግናለሁ። እኔ በበኩሌ ሙክታር ካሸነፈ በኋላ ተደመርን አሸነፍን የሚል ጽሁፍ ያለበት ወረቀት በመያዝ መልእክት አስተላልፏል። በውድድሩ ሁለተኛው የወጣው ሰለሞን ባረጋ የብር ሜዳሊያ አሸንፏል። ስለ ውጤቱም አስተያየቱን ሰጥቷል። ከአንድ እስከ ሶስት እንወጣለን የሚል እምነት ነበረን። ትንሽ ሙክታር ህመም ላይ ስለነበረ ይሮጣል ብለን እንዲህ ይሆናል ብለን አልጠበቅንም ነበር። ለዛ ነበረ ወደኋላ እንዲቀር ያደረገው የነበረ የተወሰነ እንኳን ቢረዳን ዘግተን ለመውጣት እንችል ነበር ትንሽ ህመም ነበረው አመቱ ሙሉ ከውድድር ርቆ ነው የቆየው እና ሺ አምስት ልጆች ስለነበሩ በጣም ፈርተን ነበረ ኪክ ካላደረግን እነሱ ፊኒሽንግ የተሻሉ ስለነበሩ ለዛ ነው ኪክ ስናደርግ የነበረው ጥሩ ነው ዛሬ በተደረገ የ3000 ሜትር መሰናክል ማጣሪያ ጌትነት ዋለ ለሜቻ ግርማና ጫላ በዮ ለፍጻሜ አልፈዋል ጌትነትና ጫላ ከውድድሩ በኋላ ለቪኦኤ አጭር አስተያየት ሰጥተዋል አሪፍ ነው ትንሽ ያው የሙቀት ነገር አንዳንድ ያለ በተረፈ እንግዲህ እግዚአብሔር ይመስገን የመጀመሪያውን ቡድን ማጣሪያ አረፍ ያለው እንግዲህ በፋይናሉ ያው መዘጋጀት ነው። እንግዲህ ክብራትና ክብራን አድማጮች፣ ዝግጅታችን ተጠናቀቀ። የትግርኛ ፕሮግራም ይቀጥላል። በእኛ በኩል በደህና ደ